እልሃል ግን አሉላ የበእውቀቱን ስም በእውቀቱ የተሾመ የተሰየመ እንደማለት ይመስለኛል። ጥሩ የግዕዝ ተማሪ ይሆናል። እንደምታስታውሰው የበእውቀቱን ከሰራቸው ግዙፍ ስራዎች ጋር እያነጻጸርን አጫውተን ነበር። እዚህ ስቱዲዮ አጠገባቸው መጣጠን ብሎኝ ተሸግሬ ጉምቱ ጉምቱ ስራ ሰርቶ ልጁ ግን ልጁ ስል እንደው በማቅለል አይደለም። በቃ የሚገርም ነው። ከዚህ ወጣት ነው ይሄ ግዙፍ ስራ የመጣ ያሰኛል። አንድም እንዳልከው ይህን የመሰሉ ታላላቅ በይዘትም በአቀራረብም በብስለትም ብዙዎችን የሚማርኩ ስራዎች መስራቱ፣ ሁለትም ደግሞ እንዳልከው ወጣት መሆኑ እሱንም ብዙ ጊዜ እናነሳበታለን። ገና ብዙ እንድንጠብቅበት የሚያሳይ ነውና ያ ውበቱ ይመስለኛል። ጥሩ ነገር፣ መልካም እንግዲህ፣ በሉ እስቲ ወደ ውይይታችሁ ግቡ። እኔ መቼም አልታደልኩ የለሁበትም፣ ዛሬም አንድ የጠፋ ሰው ሁለተኛ ለመገኘቱ አለው እስኪለን ድረስ ያው እንደ ጠፋ ቆጥረናል። ለሁሉም በእውቀቱም መላሶ የሚያመጣ ምክንያት አናጣም እና በአሁኑ ር በተከታታይ ዝግጅቶች በአትኖርም አዲሱ እኔ በግድ ጎትቼ ያመጣሃለው በእውቀቱም ደስ እንደሚለው አምናለሁ። ለሁሉም ወደ ዝግጅታችን እንለፍ። በእውቀቱ፣ ስለ ኢትዮጵያ ስነ ጽሁፍ ለመነጋገር ጊዜው ይመስለኛል። በርካታ የስነ ግጥም ስራዎችን አቅርበሃል። አጫጭር ባንተ ቋንቋ ልጠቀም ነው፣ ሽርፍራፊ ታሪኮች በሚል በርካታ ወጐች እንጽፈሃል። እነኚህ ወጎች ብዙዎች ካነበቡ በኋላ የዘዋቸው የሚሄዱት ሀሳቦች፣ ስታስታውስ የሚያስፈግጉ ሀሳቦች፣ የቀልድ ለዛዎቹ መላልሰው መምጣት የሚችሉ አቅም ያላቸው ስራዎችን ተመልክተናል። ግና ብዙ ስራዎችንም እንደምናየም ነው የምንነጋገረው ምናልባት መንገድ ላይ የገቡትን ጨምሮ ስለ ኢትዮጵያ ስነ ጽሁፍ እስኪ ናወራ። እንደ ጸሀፊም እንደ አንባቢም ዛሬ ያለ የስነ ጽሁፍ አዝማሚያ በስነ ግጥሙም፣ በልብ ወለድ ስራዎቹም ምናልባት ሌሎችንም አለፍ ብለን ማየት እንችላለን። ያንተ እንትን ትዝብቶች ያንተ ዘመን ጸሀፊዎች ከአንተ ከቀደሙት፣ ከዚያም ከእነሱ በፊት ከነበሩ አንጋፋዎቹን አሁን ያነሳቸውን አዲስ አለማየሁን ዮሀንስ አድማሱን የጥንቱን የፍትሐ ንጉሴን የምናነሳውን ያህል ገኖ የሚወጣ ገጣሚ ደራሲ በዘመን ዛሬ በሚታዩ ስራዎች ውስጥ ያለ የጎላ ስራ የምትላቸው? እኔ አሁን አዝማሚያውን ሳየው የኢትዮጵያ የአማርኛ ስነ ጽሁፍ እየተዳከመ የመጣ ይመስለኛል። ምክንያቱ በአንድ በኩል ግልጽ ነው። በማህበረሰቡ ውስጥ ያሉ ትልልቅ የሚባሉት የማህበረሰብ አውታሮች ሲወድቁ፣ ስነ ጽሁፍ ብቻውን ቆሞ ሊገኝ አይችልም። ለምሳሌ ድህነት ሲበዛ፣ ኢኮኖሚ ሲወድቅ፣ የማሰብና ሀሳብን የመግለጽ መብት ሲመታ ስነ ጽሁፍ ብቻውን ቆሞ ሊገኝ አይችልም። የተያያዘ ነገር ነው። ትምህርት ጥራቱ ያው የትምህርት ትምህርት ትምህርት ሰዎች ስነ ጽሁፍን እንዲያጣጥሙ ተለማምደው የማያድጉ ከሆነ ልጆች እንዴት ነው ስነ ጽሁፍ የሚወዱት? ደራሲ የማይበረታታ የማይሸለምና ወድቆ ሲገኝ ደግሞ የሚያነሳው አካል ሳይኖር ሲቀር ዝም ብሎ በባዶ ሜዳ ድርሰት ሊገኝ አይችልም እና ምናልባት በታሪካዬ አየ ነው በቀዳማዊ ኃይለ ሥላሴ ጊዜን ከነበረው ከዛም አልፎ እንዲሁም በደርግ ከነበረው በከፋ መልክ ድርሰት እየወደቀ የመጣ አይመስለኝ። ወደፊት ተስፋ አለኝ። ምናልባት ችግሩን ተረድቶ ጣልቃ የሚገባ አካል ከመጣ ሊተርፍ ይችላል። አለበለዚያ ግን ወደፊት ምናልባት ልክ እንደ በርኖስ፣ እንደ ክቡር ዘበኛ ብርጭቆ፣ ምናምን የድሮቃ ተደርጎ ነበሩን ብቻ ልንል ነው። ልክ ነው ነበሩ የሚባል ነገር በእውቀቱ እንዳንተ ባለ ለስነ ጽሁፍ ጊዜውንም ሁሉ ነገሩንም ለመስጠት ከፈቀደ ወጣት በዚህ አይነት ጠንከር ባለ አሳሳቢነቱን በሚመለከት መንፈስ ሲታይ በእርግጥ ሊያሳስብ ይገባል። ምተነፍሰው በየቀኑ የምተነፍሰው ነውና ያገባኛል የሚለውም ስሜት ያሳስበኛል የሚለውም ኃላፊነት ጭምር ኖሮት ነው እንወያየው እና ክብደቱ ጎልቶ ይታየኛል። ሌሎች ምን አይነት መንገዶች ይታዩሃል? ያ ተስፋ የሚደረግ ለማሻሻል የሚደረግ ጥረት ጣልቃ ገብነት በየትኛውን መንገድ ይምጣ እየተጠበቀ በጥስጣሽ ስራዎች ሊበላቸው፣ ነገር ግን በስነ ግጥም ጠንከር ያሉ ትልልቅ ሀሳብ የሚያነሱ አንዳንድ ስራዎች ሊወረወረ ያለው ከቅርብ ጊዜ ወዲህ በተለይ ወጣት እህቶቻችን የሚጽፏቸው ጥሩ ጥሩ ስራዎች ለመጥቀስ ያህል ነው ማነሳው ብዛት ያላቸው ጥቂት ግሩም ስራዎች ግን የመታዘብ እድል ገጥሙኛል። ወጣት ወንዶችም በተለይ በስነ ግጥሙ ነው ይሄንን የማየው በሀሳብ ወለድ ስራዎች በልብ ወለድ መጽሐፍቱ ብዙ አላይም። መንገዱ አጭርም ስለሆነም ሊሆን ከቻለ እርግጠኛ አደለሁ። ምን ታያለ? ምንድን ነው እነሱ ጋር የተሻለ ሁኔታ ያሰብኩት ትክክል ከሆነ እኔ ከሩቅም ነው የማያቸው። በእርግጥ ተስፋ የሚሰጥ ነገር አለ ካለ ለምን የተለየ የሆነ አካባቢ ልክ ነው ከልቦ ወለድና ከዝርቡ ስራዎች የበለጠ ግጥም ላይ ጠንካራ የሆኑ ስራዎች ይታያሉ። ይሄ ደግሞ አንደኛ ጊዜው ለግጥም የተመቸ ይመስለኛል። ግጥም በምን መልኩ እስኪ በገጣሚ አይን እንየው። የጊዜው መንፈስ ምንድን ነው? ረጅም ለሆነ ነገር ቁጭ ብሎ ታግሶ የሚያነብ የተመናመነ ነው። ቴክኖሎጂውም አሁን ያመጣው ጫና አጠር እንዲደረግ ይፈልጋል። ሰው አሁን የፌስቡክ ስታተስ ነው የሚባለው፣ ወይም የፌስቡክ ልጥፍ አይቶ በትንሹ ከዛ በኋላ ወደ ስራው የሚሰማራበት ዘመን ነው እና ረዘም ዘለግ ያለ ነገር ለማበብ ትግስቱ የለውም። ስለዚህ አጭር ነገር ሰዎች አጠር ያለ ነገር ወይም በግጥም ሀሳባቸውን ለመግለጽ ያን ዝንባሌ እያሳዩ ይመጣሉ ማለት ነው። ሁለተኛው የመጻፍ ነጻነት፣ የመናገር ነጻነት እየተገፋ ሲመጣ ግጥም ለመሸሸጊያ የተሻለ ነው። በዝርው የበለጠ ግልጽ ትሆናለህ። በግጥም ግን በቅኔ ውስጥ በውስጠ ወይራ ትሸሸጋለህ። ስለዚህ ሰው የበለጠ በዝሩ ከመናገር ይልቅ በግጥም መናገር ለደህንነቱ አማራጭ ያደርገዋል። ስለዚህ ደራሲዎች፣ ገጣሚዎች ወደ ግጥሙ እያዘነበሉ ይሄዳሉ። በዚህ መካከል ጥሩ ጥሩ ግጥሞችም ይወጣሉ፣ እንዳልከውም የወጡ በጣም ግሩም የሆኑ ግጥሞች አሉ። በዚህ ፕሮግራም ላይ አንዱ እንደ ልማድ አድርገን የምናበረታታው የቀደሙም ይሁን የጊዜው ጸሐፊና ደራሲያን ሌሎች የኪነ ጥበብ ባለሙያዎችን ስናገኝ በስም አንስተን የግሌን ስራ አይሶት ከሆነ ያየው የተለየ ስሜት ክብደት የሚሰጠው ከሆነ እንደ መንገድ እንከተላለን። ብዙ ጊዜ በቃለ ምልልሶች አነሳለሁ። ድምፃዊ ከሆነ ሌላ የሱን ዘመን ድምፃዊ፣ የቀደሙትን ማንሳት ብዙ ላይ ቸግር ይችላል። ገፋ አድርገንም ያን ጠንከር ያለ ስራ የማየቱን ልማድ ማበረታታት እንሞክራለን። ሂስ ላይ ብዙ የበረታ ነገር የለ። ለነገሩ ቀድሞ የተሰራውን ነገር በብዛት ካለ ነው ሂሱ የሚኖረው። እስኪ በአዳም እንጀምርና የአዳምን ስራ በሚጋራ ስሜት ያየ ነው ይመስለኛል። በተቀባበል ናቸው ጥቂት ቃላት። ምንድን ነው ጎልቶ የሚመጣልህ በአዳም ጥሩ ስራ ውስጥ? እንደ ደራሲ ደግሞ ይህንን ደግሞ በተለየ አይን አይቻለው፣ የምትለውም ካለ እሱም ሊሆን ይችላል። በሌሎች ወጣት ገጣሚያንም ስራዎች ውስጥ የታዘብካቸው ለምታደንቃቸው ስራዎችም ካለ አሁን አዳም የመጨረሻ ስራውን መረቅን አንብቤ ያለሁ። የአዳም አንደኛው ብልጫው ምንድን ነው? ቅርጽ ላይ በጣም መራቀቅ ይፈልጋል ብሎ ከመተረክ አልፎ፣ አንድ ታሪክ ከመንገር አልፎ ያን ታሪክ በምን መንገድ ልንገረው በሚለው ጉዳይ ላይ በጣም ያስብበታል፣ ይራቀቃል። ያን ማድረግ ይችላል። ሌላው አማርኛ ቋንቋ ላይ ያለው ብቃት በጣም ከፍተኛ ነው። ሌላው ዝም ብለን የተሻገርነውን ዘመን አንዳንድ አሁን ስለ ስልሳዎቹ ስናስብ እና የዘመን ጓደች የምናስበው አንድ ከፖለቲካ ውጭ ከፓርቲ ውጭ ሌላ ነገር ሌላ ነገር የማያስብ ምን የማይበላ የማይጠጣ፣ የማያፈቅር ፖለቲካል አኒማል የሆነ አንድ ትውልድ ብቻ ነው ስንተዋወቀው ሲያስተዋውቁ ነው የነበረው ማለት ነው። በስራዎቻቸው በስራዎቻቸው ምክንያቱም በፖለቲካ መጽሐፎች ነው የተዋወቅ ነው ያን ትውልድ አዳም ደግሞ ሌላውን ገጽ ያሳየናል። ያ ትውልድ የራሱ የሆነ የዕለት ተዕለት ጣጣ ያለበት እና ያን የዕለት ተዕለት ጣጣውን በልብ ወለድ መልክ ቀርጾ ለማሳየት ሞክሯል። ይህ ትልቅ ጀግንነት ይመስለኛል። ከባድም ነው። ያን ያየውበት እኔ ከወጣቱ ባለቅኔና ደራሲ በእውቀቱ ስዩም ጋር የያዝነውን ወግ ሌሎች ገጾች በሐሙሱ ባህልና ማኅበረሰብ ቅንብራችን እናገላብጣለን። ለአሁኑ ግን በእውቀቱን ለጊዜውና ደርዝ ላለው ወጉ ላመሰግንና ልሰናበት ጊዜ ይስጠለኝ ሽበልኝ Se goze, se kaberni, se goze, se kaberni, I said, got a I i mm -hmm.